በአዲስ አበባ አንዋር መስጂድ ላይ ዛሬ ከቀትር በኋላ የተጣለ ፈንጂ ጉዳት ማድረሱ ተገልጿል። ሰሎሞን አባተ ከየአካባቢው ያገኛቸውን መረጃዎች እንደሚከተለው ያቀርባል። ዛሬ ከቀትር በኋላ በአዲስ አበባው አንዋር መስጂድ የነበሩ የአከባበር ስርዓትና የፍንዳታ ድምፆችን ነው የሰማችሁት። ምን ነበር የሆነው? አንድ በአካባቢው የነበረ ምዕመን ማምሻውን አግኝቼ አነጋግሬ ነበር። እኛ በጊዜ ውጭ ላይ ነበር፣ አይሰገር ነው እሺ። እና ሰግደን በጨረስ ወደ የቤታችን እየሄድን ባለንበት ሰዓት መውሊድ የሚያከብሩ ልጆች ነበሩ እና ያው ዝግጅት ምናምን እየጨፈሩ ባለበት ሰዓት ነው እንግዲህ፣ ከረሚላ ምናምን እየበተኑ ባለበት ሰዓት እነሱ አካባቢ ነው ውስጥ የነበሩ ልጆች እንደነገሩን የሆነ ሶፍት ነገር የሚመስል እንደተወረወረ ነው የነገሩን። ከዛ በኋላ አካባቢውን ፌዴራል ፖሊሶች እንደከበቡትና ወደ ውስጥ ምንም አይነት ሰው እንዳይገባ አድርገዋል። ሶፍት የሚመስል ነገር ተወረወረ ማለት ምን ማለት ነው? እንደዚህ ሶፍት የሚመስል ነገር እንደተወረወረ ነው ፍንዳታ የሰማሁት። ማለት እንደ ሳጥን ነገር ነው ወይስ ወረቀቱ ራሱ ነው የተበተነው? ወይስ የተጠቀለለ ነገር ነው በሶፍት ነገር ነች። በጣም ትንሽ ነገር ነው አለ። እና በጣም ጮኸ ፈነዳ። ሰዎቹ ላይ ነው ያረፈው አለ። እናም እዛ በኋላ ልጁን ደንግቶ፣ ኤሌትሪክም ነው የሚባል ወሬ እዛ ሲወራ ወቶ ሄደ። ሁሉም ሰው በፍርሀት ይወጣ ነበረ። ከተወጣ በኋላ ተከቦ ነበር። እኛ እንደገና ጉዳዩን ለማጣራት ወደ አስር ሰዓት አካባቢ ያው ሶላት ወቅት ስለደረሰ ወደዛ ተጠቅተን ነበር እና በአካባቢው እነሱ ስራቸውን ከሰሩ በኋላ አስር ሰዓት አካባቢ ሶለትን ትናዛን ሲለቀው ሄድን ነው ፌዴራል ፖሊሶቹ እኛም ገባን። ከገባን በኋላ ግን እዛ አካባቢ ኤሌክትሪክ ነው የተባለበት አካባቢ ሄድን፣ ፎቶግራፎች ምናምን አነሳሳን እና የሰዎች የአካል ቁርጥራጮች እንደ ስጋ አይነት ምናምን ነገር አግኝተናል። አልተነሳም ነበር እናንተ በገባችሁበት ሰዓት አጽድተው ሂደዋል። ድንጋይ የሚመስል ስጋዎች ምናምን ናቸው እነሱ የረሷቸው ናቸው። የተባለው ነገር የፈነዳው አየር ላይ ነው ሰው ላይ ነው? መሬት ላይ ካረፈ በኋላ ነው? መሬት ላይ ምንም የተጫረ ነገር የለም። ሰው ላይ ይመስለኛል። መሬት ላይ ምንም፣ አሁን ከባድ ፈንጅም አይደለም። እሺ፣ መሬት ላይ ያረፈ ነገር የለም እና ሰው ላይ ነው። ስለዚህ ሰዎቹንም ሁሉንም በአምቡላንስ ና እንትናሉ። እናንተ እንዳያችሁት ወለሉ ላይ የደረሰ ምንም ስብርባሪም ወይም ፍርስራሽ የለውም የፈንዱ ምንም ነገር የለም። እሺ ደምና ስጋ ቁርጥራጭ፣ የግር የታችኛው እግር ቁርጥራጭ። ስንት ሰው ላይ ጉዳት ደረሰ? ምን ምን አይነት ጉዳቶች ናቸው የደረሱት? እንደምታውቁት ወይም እንደሰማችሁት ሰዎች ወደ ሆስፒታል ሂደዋል። ሆስፒታልም ይዟቸው ራሳቸው ራሳቸው ሰዓት ስለሆነ ምንም ባይታወቅ ነገር የለም። ምንም ነገር እዛ፣ በቃ ተከቦ በራሳቸው ናቸው ያጨዱ። ስለዚህ የሞተ ይኑር ወይም በአካል ጉዳት ላይ በስንት ሰው ላይ እንደደረሰ እናንተ አታውቁም ማለት ነው፣ ወይም የሰማችሁት የለም። ያ የእግር ተቆርጦ ሲወድቅ ምናምን አይተናል ያሉ ልጆች አሉ። ብዙ ነገር አይተናል ያሉ ልጆች አሉ፣ አግኝተናቸው ያናገርናቸው። እናም ወደ ጠቅላይ ሆስፒታል እንደተጋዙ። በስንት ሰዓት ነበር ጉዳቱ የደረሰው? ያው ሰባት ተኩል አካባቢ ሰበቃ ስግደት እንዳለቀ ያው ከተወሰነ አስር ደቂቃ አምስት ደቂቃ በኋላ የሆነ በቃ ተነስተው መንዙ ማሚሉ ልጆች ነበሩ እሺ እና በዛ ሰዓት ነው እናንተ ግን ገብታችሁ ያያችሁት አስር ሰዓት ነው ከሶስት ሰዓት ወይም ከሁለት ሰዓት ተኩል በኋላ ነው ማለት ነው አዎ ያኔ ዙሪያውን ማንም አይነት ሰው ወደዛ መግባት አይችልም ነበር ሱቆች ሁሉ ተዘግተው ነበር የተያዘ ሰው ወይም የታየ ሰው አለ ይሄንን አድርጓል የተባለ በርቀት ስናይ የሆኑ ሰዎችን ሻንጣቸውን ሲፈትሹ እያየን ነበረ። መንገደኞች ነው ነው እዛ መስጊዱ በር ላይ እንጂ እዛ የወረወረው ሰው ከሰው መሀል የነበረው ሰው ይታወቃል ማን እንደሆነ። ወይም በጥርጣሬም ያዩት ሰዎች አሉ የለም፣ ድንጋጤ ነበረ። ርችትም ነው ያሉን ሰዎች ነበሩ። እንደዚህ ምንም የተጠብ ማለት እንደዚህ ይሆናል የተባል አይደለም። ይህን ርችት አላርገ ወደ ላይ ሆነ የደስታ የሚደረግ ነገር አሁን እንደዛ እንደውም አንደኛ ጓደኛ እኔ ይኳለ አጠገብ ያለው ልጅ ሂድ ምናምንች ሊተኩስ ነው ብዬ ሂድ ምናምን እንደዚህ ዞር ስል እንደዚህ ዞር ብዬ ሌላ ቦታ ሳያለ እደም ምናምን አለ። ከመስጅዱ አመራርና ከመንግሥት አካላት መረጃዎችን ለማግኘት እየጣርን እንገኛለን። የመስጅዱን ኢማምና የደህንነት ኃላፊውንም ለማግኘት ጥረት አድርገናል። የምናገኘውን ይዘን እንመለሳለን። የመንግሥት ኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ የሰጡት መግለጫ ማምሻውን በመንግሥት መገናኛ ብዙሃንና ለመንግሥቱ ቅርበት ባለው ፋና ብሮድካስቲንግ ተላልፏል። ሚኒስትሩ ፍንዳታው መድረሱን ተናግረው የጠፋ ሕይወት እንደሌለ ግን አመልክተዋል። በአምስት ሰዎች ላይ ከባድ በ19 ሰዎች ላይ ግን ቀላል ጉዳት መድረሱን ብሔራዊ የመረጃና የደህንነት አገልግሎትና የፌዴራል ፖሊስን ጸረ ሽብር ግብረ ኃይል የጠቀሰው ዘገባ ይጠቁማል። ትኩስ መረጃ ባገኘንበት ጊዜ ይዘንላችሁ እንመለሳለን።